የዕሮብ ምሽት መስከረም 19 2014 ዓ ም የጋቢና ቤት ተጀመረ። መሰናዷችንን በሬዲዮም በቴሌቪዥንም እየተከታተላችሁ ያላችሁ አድማጭ ተመልካቾቻችን ሰላም ጤናስጥልኝ፣ እንደምናምሽታችኋል። በቀጣዮቹ ሰላሳ ደቂቃዎች ውስጥ ልናስደምጣችሁ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ከሰሞኑ ሲካሄድ በሰነበተው የ74ተኛ የተባበሩት መንግሥታት ድርጅት የመሪዎች ስብሰባ ላይ ህወሀት ኤርትራን በማጥቃት ለጦርነት እየገፋፋ ነው ሲሉ የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳለህ ከሰዋል። ይህ በምሽቱ የሚደመጥ ይሆናል። በሌላ ርዕስ ደግሞ ኢትዮጵያውያን እናቶች እና ቤተሰቦች የወሳኝ ኩነትና መረጃ ምዝገባ ልጆቻችንን ትምህርት ቤት ለመላክ አግዶናል እያሉ ነው። ልጄ የፈለኩ ትምህርት ቤት ይመዘገብ ሲል ነበረ እና ማልሰጣዊ እና ያው ትምህርት ቤት ሄጄ አስተማሪዎቹ ምናምን ለምኜ በንትናት መዘገብኩት የክትባት የሁለት ልጆች እናት የሆኑት ወይዘሮ ያስሚን አደምና ያደመጥ ነው። እናቶቹ እክል ፈጥሮብናል ስለሚሉት ጉዳይና እንዲሁም የአዲስ አበባ ከተማ መስተዳደርን አነጋግረን ዘገባ ይዘናል። ሌሎች ጥንቅሮችም ይኖሩናል። አብራችሁን እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ሀብታሙ ስዩም በዜናዎቹ ከአቀናባሪያችን ንጉሱ ታምሬና እንዲሁም ከስቱዲዮ ባለሙያዎች ጋር በመሆን ነው። አሁን ወደ ዜናዎቹ እንሻገር። የአሜሪካ ሕግ መወሰኛ ምክር ቤት በሰዓታት ውስጥ ስምምነት ላይ ካልደረሰ የዩናይትድ ስቴትስ መንግስት በጀት ማንቀሳቀስ እንደማይችል በእስሩ ያሉ ከአንድ ሚሊዮን በላይ ሰራተኞቹና ቁጥራቸው ያልታወቀ የውል ተቀጣሪዎች ወይም ኮንትራክተርስ ስራ ለማቆም እንደሚገደዱ እየተነገረ ነው። በሺዎች የሚቆጠሩ ደግሞ መቼ ክፍያ እንደሚፈጸምላቸው ግልጽ ባልሆነበት ሁኔታ ስራቸውን ለመቀጠል ይዳረጋሉ። የመንግስት ሥራ ዝግ ከሆነ በኋላ መልሰው ለማስነሳት ቀላል እንደማይሆን የተናገሩት ማክስ ስቲር የተባሉ የህዝብ አገልግሎት ትብብር የተሰኘ ተቋም ፕሬዚደንት የመንግስት መስሪያ ቤቶች ሰራተኞች ለጥቂት ጊዜያት ስራ ማቆማቸው እንኳ መንግስትን በቢሊዮኖች የሚቆጠር ገንዘብ ሊያስወጣው እንደሚችል አስጠንቅቀዋል። ከ1980ዎቹ ወዲህ የገንዘብ ፈሰስ ስምምነት ላይ ባለመደረሱ ምክንያት 21 ጊዜ የፌዴራል መንግስት ስራውን አቁሟል። የአሁኑ በፕሬዚደንት ባይደን ዘመን የመጀመሪያው ሊሆን ይችላል። የፍሎሪዳ ግዛት ሕገ ወጥ ነው ባለችው የስደተኞች ፖሊሲ ሰበብ በፕሬዚደንት ባይደን አስተዳደር ላይ ክስ አቅርባለች። ሪፐብሊካኑ የግዛቲቱ አስተዳዳሪ ሮን ዲሳንቴስ የግዛቲቱ መስሪያ ቤቶች ማስረጃ የሌላቸው ስደተኞች ለማምጣት ለሚደረገው እንቅስቃሴ እገዛ እንዳያደርጉ ትዛዝ ሰጥተዋል። ዲሳንቴስ የፍሎሪዳ ህግ ማስከበር መስሪያ ቤትና የአውራ ጎዳናዎች ቁጥጥር ባለስልጣናት ከሀገሪቱ ደቡባዊ ድንበር ህገ ወጥ ስደተኞችን ወደ ግዛቷ የሚያጓጉዝ አውሮፕላን፣ አውቶቡስ ወይም ሌላ ማጓጓዣ መንገድን በቁጥጥር ስር እንዲያውሉ አዝዘዋል። በህግ ከተፈቀደው ውጪ የስደተኞችን ማንነት በተመለከተ መረጃዎችን እንዲሰበስቡ፣ በሕገ ወጥ መንገድ ፍሎሪዳ የደረሰን ስደተኛም እንዳይረዱ ለመንግስት መስሪያ ቤቶች ተጨማሪ ትእዛዝ ሰጥተዋል። ሰሜን ኮሪያ ከሰሞኑ የተኮሰችው ሚሳኤል ሃይፐርሶኒክ አሊያም ደግሞ ከድምፅ የሚፈጥን መሳሪያን ያካትት እንደሆነ የሀገሪቱ መንግስት ቴሌቪዥን በትናንትናው ዕለት አስታውቋል። የኮሪያ ማዕከላዊ ዜና አገልግሎት የተባለው አውታር የሃይፐርሶኒክ ሚሳኤሉን ምስል ለመጀመሪያ ጊዜ ያተመ ሲሆን ስሙም ሃውሶንግ ኤት እንደሆነ ተናግረዋል። አውታሩ ሙከራው የተሳካ እንደነበረ ሙከራው የሀገሪቱ መሪ ኪም ጁንግ ኡን ባወጡት የአምስት ዓመት የመከላከያ እቅድ ቅድሚያ ከሚሰጣቸው መካከል አንዱ መሆኑን ጠቁሟል። የጦር ተንታኞች እንደሚሉት የሰሜን ኮሪያ የአሁኑ ከድምፅ የፈጠነ መሳሪያ የማጎልበት አላማ በሰሜን ምስራቅ እስያ ብሎም በዩናይትድ ስቴትስ ውስጥ ያሉ የሚሳኤል መከላከያ ስርዓቶችን መጣት እንደሆነ አመላካሽ ነው ብለዋል። የዓለም ጤና ድርጅት በምስራቅ ኮንጎ ውስጥ በርካታ ሴቶች የኢቦላ ወረርሽኝን ለመቆጣጠር በተቀጠሩ ዓለም አቀፍና የሀገር ውስጥ ሰራተኞች የወሲብ ብዝበዛ እንደደረሰባቸው በምርመራ እንደደረሰበት ታውቋል። ድርጅቱ በሰሜንና ደቡብ ኪቡ ግዛቶች በሚገኙ ስፍራዎች ደረሱ የተባሉ የወሲብ ብዝበዛዎችን ለማጣራት ባለፈው ዓመት ጥቅምት ወር ላይ አምስት አባላት ያሉት ነፃ ኮሚሽን አቋቁሟል። ኮሚሽኑ ከ80 በላይ ጥቃቶችን ከጎርጎሶያኑ ነሐሴ 2018 እስከ ሰኔ 2020 ባለው ጊዜ መፈጸማቸውን እንደደረሰበት እንደሚያልፉበት አስታውቀዋል። የጥቃቱ ሰለባዎች ዕድሜያቸው ከ13 እስከ 43 የሆኑ ያልተማሩ ሴቶች እንደሆኑም ተነግረዋል። የኮሚሽኑ አባል ማሊክ ኩሊባሊ፣ አብዛኞቹ ምስክርነታቸውን የሰጡ ሴቶች ስራ ለማግኘት ሲሉ ከሰራተኞች ጋር ወሲብ ለመፈጸም እንደተገደዱ ተናግረዋል። እሳቸው፣ አንዳንዶቹ ብዝበዛዎች ለኢቦላ መከላከል ስራ የሚሆኑ ሰዎችን በሚቀጥረው ቅርንጫፍ በኩል የተቀናጁ እንደሆነ ተናግረዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የእሮብ መስከረም 192014 ዓ.ም የጋቢና ቪኦኤ መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። አሁን ለዕለቱ አበይ ወዳደረግነው ርዕስ እንሻገራለን። የኤርትራው የውጭ ጉዳይ የውጭ ጉዳይ ሚኒስትር ህወሀት ኤርትራን ለጦርነት እየገፋፋ ነው ሲሉ ከሰሱ። ስመኝሽ የቆየ በዚህ ዙሪያ ዘገባ አሰናታለች። ሳምንቱን ሲካሄድ የሰነበተው የመንግስታቱ ድርጅት ሰባ ስድስተኛ ጠቅላላ ጉባኤ ትላንት ከመጠናቀቁ በፊት የቪዲዮ መልእክታቸው የተላለፈው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ህወሀት ኢትዮጵያና ኤርትራ ከሶስት ዓመታት በፊት የደረሱበትን የሰላም ስምምነት ለማጨናገፍና ዳግም በኃይል ወደ ስልጣን ለመመለስ እየሞከረ ነው ሲሉ ከሰዋል። ይህ ሕገ ወጥ ያሉት አድራጎት ለኢትዮጵያ ኤርትራና አልፎም ለአፍሪካ ቀንድ አካባቢ አደ አደገኛ መሆኑንም በመግለጽ ዓለም አቀፍ ተቋማት ለህወሀት እያሳዩት ነው ያሉትን ድጋፍ ተቃውመዋል። ወት ዊ ፋይንድ ኢንክስኩዝብል ኢዝ ፖዚሽን ኦፍ ሰርቴን ካንትሪስ ከምንም በላይ የማይታለፍ ሆኖ ያገኘ ነው። በተለይ እንደ ዩናይትድ ስቴትስ እና የአውሮፓ ሀገሮች ያሉ ሀገራት ይህንን ከህግ ውጭ የሆነና አደገኛ መጽ መደግፋቸውንና እነሱን ማንኛውንም ዋጋ ከፍሎ በድጋሚ ለማስነሳት የያዙትን አቋም ነው። የውጭ ኃይሎች ይህን ድጋፍ ለመስጠት ሀሰተኛ ትርክቶችን ማሰራጨታቸውን የጠቀሱት የኤርትራ የውጭ ጉዳይ ሚኒስትር፣ ይህ በራሱ አለም አቀፍ የሆነው የአስተዳደር ስርዓት መዋቅር ብቃት የሌለው መሆኑን ያሳያል ብለዋል። Eritrea has suffered enormously by similar previous acts. ከዚህ በፊትም ተመሳሳይ ድርጊቶች ኤርትራን በከፍተኛ ሁኔታ ሲጎዷት ቆይተዋል። ይህ ከዚህ በኋላ ሊደገም አይገባም። የሀገር ሉዓላዊነትና ሕዝብን በኃይል መርገጥ እንደሚችሉ በሚያስቡ ኃይሎች የሚፈጸመው በደል ከዚህ በኋላ ማብቃት አለበት። ኦስማን ሳልህ በህዳሴ ግድብ ዙሪያ እየከረረ የመጣውን ውጥረትም አንስተዋል። ውጥረቱ ጉዳዩ በቀጥታ ከሚመለከታቸው አካላት የሚያልፍ አለመሆኑንና ጥቂት ሀገሮች በሚወስዷቸው የተናጠል እርምጃዎች ምክንያት ኃይላቸውን አጥተዋል ያሏቸው ዓለም አቀፍ ተቋማት በህዳሴ ግድብ ዙሪያ መፍትሄ እንደማያመጡ አመልክተዋል። ዓለም አቀፍ ተቋማት በአባይ ተፋሰስ ዙሪያ ያሉትን የኢትዮጵያን የሱዳንና የግብፅን ፍላጎቶች ያማከለ ጠንካራና የረጅም ጊዜ ትብብርን በሚፈጥር መዋቅር ውስጥ ሁለገብ ስምምነት ላይ ለመድረስ የሚደረገው ጥረት ላይ እንቅፋት ይፈጥራሉ። የኤርትራ ወታደሮች ትግራይ ውስጥ የከበዱ የሰብአዊ መብቶች ረገጣዎችን አካሂደዋል በሚል የጥቃቶች ሰለባ እንደሆኑ በሚናገሩ የየአካባቢው ማህበረሰቦችና ዓለም አቀፍ የሰብአዊ መብቶች ድርጅቶች ሲከሰሱ ቆይተዋል። ዩናይትድ ስቴትስን ጨምሮ በርካታ የአውሮፓ ሀገሮች ባለስልጣናት ኤርትራ ወታደሮቿን ከኢትዮጵያ እንድታስወጣም በተለያዩ መድረኮች ሲጎተጉቱ ይሰማሉ። የዩናይትድ ስቴትስ መንግስት ትግራይ ውስጥ በሲቪሎች ላይ ተፈጽመዋል ከተባሉ የጭካኔ አድራጎቶች ጋር በተያያዘ በኤርትራ ጦር ኃይሎች ጠቅላይ ኢታማዦር ሹም ላይ በማግኒትስኪ ዓለም አቀፍ ሕግ መሰረት በቅርቡ ማዕቀብ ጥሎባቸዋል። ሆኖም የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ኢትዮጵያ ውስጥ ስላሉት ወታደሮችም ሆነ ወታደሮቹ ስለሚከሰሱባቸው ጥፋቶች በትላንቱ የመንግስታቱ ድርጅት ጠቅላላ ጉባኤ ንግግራቸው ላይ ያነሱት ሀሳብ የለም። የውጭ ጉዳይ ሚኒስትሩ የአየር ንብረት ለውጥና ኮቪድ-19 በሀገራቸው ላይ እያደረሷቸው ያሉ ጫናዎችንም አንስተው ተናግረዋል። ይህ በእንዲህ እንዳለ የኒውዮርክና የአካባቢዋ ግዛቶች ነዋሪ የሆኑ የትግራይ ተወላጅ ኢትዮጵያውያን ጠቅላላ ጉባኤው እየተካሄደ በነበረበት የተባበሩት መንግስታት ድርጅት ጠቅላይ መስሪያ ቤት ፊት ለፊት ትላንት ሰልፍ ወጥተዋል። የሰልፉ ዓላማም በትግራይ ውስጥ እየተካሄደ ነው ያሉትን የሰብአዊ መብቶች ጥሰትና ሰው ሰራሽ ረሃብ ለማውገዝ የተባበሩት መንግስታት ድርጅት ምዕራብና ምስራቅ ትግራይ የሚገኙ ኃይሎች እንዲወጡና ሰብአዊ እርዳታ ያላንዳች እገዳ ወደ ክልሉ እንዲገባ ግፊት እንዲያደርግ ለመጠየቅ መሆኑን የሰልፉ አስተባባሪ ኮሚቴ አባል ማዕዛ ግደይ ለአሜሪካ ድምጽ ገልጸዋል። በዋናነት ጉዳያችንን የተለያዩ ሀገራትን ወክለው በተባበሩት መንግስታት ስብሰባ ላይ እየተሳተፉ ላሉ ልዑካን የማቅረብ እድል አግኝተናል። ተቃውሞ በሚካሄድበት ቦታ ያልፉ ከነበሩ የተለያዩ ተወካዮች ጋርም ፊት ለፊት ለመነጋገር ችለናል። ዋናው አላማችን ግን እስካሁን ስናደርግ እንደነበረው ወረቀት ለማስገባት ሳይሆን የስብሰባው ተሳታፊዎች ከኛ ጋር እንዲቆሙና በህዝባችን ላይ የሚፈጸመውን የመብት ጥሰት ለማስቆም እንዲረዱን ነው። እራሳቸውን ራሳቸውን የትግራይ ኃይሎች ብለው የሚጠሩትና የኢትዮጵያ መንግስት በሽብርተኝነት የፈረጀው የህወሀት ታጣቂዎች በአማራና በአፋር ክልሎች ውስጥ አደረሱ ስለተባሉት ጥቃቶች ሰልፈኞቹ ያወግዙ እንደሆነ ለቀረበው ጥያቄ መዓዛ ሲመልሱ በቅድሚያ ነፃና ገለልተኛ አካል ደረሱ የተባሉ ጥቃቶችን ሊያጣራ ይገባል ብለዋል። ለአሜሪካ ድምጽ ዘገባ ስመኞሽ የቆየ ዋሽንግተን ዲሲ። አድማጭ ተመልካቾቻችን የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳለ ይህንን ንግግር ያደረጉት ቀድሞ በተቀረጸና በተላከ መልእክት ነው የተባበሩት መንግስታት ሰባ ስድስተኛው ጠቅላላ ጉባኤ ላይ ነው ይሄ መልእክት የተላለፈው። ዘገባውም የተጠናቀረው በትላንትና እለት ነው። ከዚሁ ጋር አያይዘን ወደ ተከታዩ ዘገባ የምናልፍ ይሆናል። ተከታዩ ዘገባ ሴቶችና እናቶች ነው። ኢትዮጵያ በአፍሪካ እጅግ አነስተኛ ቁጥር ያለው የህጻናት ውልደትና ወሳኝ ኩነቶች ከሚመዘገቡባቸው ሀገራት መካከል ቀዳሚዋ ናት። ሀገሪቱ የህጻናት ውልደትን ብቻ ሳይሆን በአጠቃላይ የወሳኝ ኩነቶች ምዝገባ ላይም ወደኋላ የተጓደተ ሂደት አላት። የወሳኝ ኩነቶች ምዝገባ በጀት ለመወሰን፣ ለዜጎች የተሳለጠ ማህበራዊ አገልግሎትን ለመስጠትና መብትን ለማስከበር የመሳሰሉ ጥቅሞች ያሉት ሲሆን ከቅርብ ጊዜ ወዲህ የዜጎቿን ውልደትና ሞትን ጨምሮ ወሳኝ ማህበራዊ ኩነቶችን በዘመነ መልኩ ለ መሰነድ ሰፊ እንቅስቃሴ እያደረገች ትገኛለች። ከነዚህ ውስጥ አንዱም የህጻናት ውልደትን መመዝገብ ነው። ይሁንና ይሄ ጥረት በቤተሰቦች ላይ በተለይም ልጆችን ለብቻቸው እያሳደጉ እናቶች ልጆቻቸውን ትምህርት ቤት እንዳይልኩ እክል ፈጥሯል። ወይዘሮ ያስሚን አደም የሁለት ልጆች እናት ሲሆኑ የአዲስ አበባ ቂርቆስ ክፍለ ከተማ ነዋሪ ናቸው። ልጆቻቸውን ለብቻቸው የሚያሳድጉ መሆናቸውን ገልጸው፣ ትምህርት ቤት ለማስመዝገብ ግን የልደት የምስክር ወረቀት ማውጣት አልቻልኩም ይላሉ ስንሄድ ማለት ቀበሌ ሄደንስ ህጅ ስጠይቅ ያው አባት ካሌለ ካልመጣ እናውጣው የመጀመሪያ ለትልቁ ልጄ የፈለግኩት ትምህርት ቤት ሊመዘገብ ሲል ነበረ እና ማልሰጣሉ እና ያው ትምህርት ቤት ህጅ አስተማሪዎቹ ምናምን ለምኝ በንትን አስመዘገብኩት። የክትባት ካርድ በሱ ነው ያስመዘገብኩት። አሁን በሱ ነው እየተማረ ያለው። ለትንሿ ደግሞ እሷም የሚቀጥለው አመት ነው የምትገባው። ለእሷም እንደዚህ በጊዜ አውጥቼ ልዘጋጅ ነበረ ለእሷም ሲሄድ አይቻልም አሉ። ሲጀመር ስንገባም ወረቀት ሄደን የሚያዊ ስን ነው አብሮ መኖር ነው የነበረው። ሁለተኛዋ ልጅ ማርገዝ ሳላውቅ ነበረ የተፋታ ነው። ቢያንስ ሶስት አመት ከምናምን ይሆናል። ማምጣት አይችልም አልኳቸው። ሲጀመር እንደዚህ አይነት ነገር ላይ መሳተፍ አይፈልግም፣ በምንም አይነት ነገር ላይ ማለት ነው። ማለት በቃ የኛ ችግር ውስጥ መግባት አይፈልግም። ያው በቃ አሁን ልጆችን ብቻዬን ለማሳድገው እኔ ነኝ። አብሬያቸዋለሁ። እንትን በቃ ልጆች አሁን ትምህርት ቤት ለማስመዝገብም ም ስለፈለኩኝ የልደት ካርድ ሊሰጡ ነበረ ቀድሜ ለማውጣት አልኳቸው። ቢያንስ ዘጠና ቀን ምናምን ይላሉ እዛ የጻፉት ቀበሌ ላይ ማለት የተረጠፈው የቤታ ማቅረብ አለብሽ አሉኝ። አልችልም፣ እኔ እንደዚህ ነው ለብቻዬን ነው የሚኖረው ምናምን አልኳቸው። ምንም ሊረዱኝ አልቻሉም። በቃ በምንም አይነት መንገድ እሱን አግኝተሽ እንዲመጣ ማድረግ አለብሽ አሉ። በተመሳሳይ ወይዘሮ መድኃኒት ኃይሌ ልጃቸውን በክፍለ ሀገር መውለዳቸውን የልደትና የሆስፒታል መረጃ እንዳላቸውና መሸኛቸውንም ይዘው መምጣታቸውን ገልጸው ነገር ግን በአሁኑ ሰዓት በአዲስ አበባ በኪራይ ቤት ውስጥ በመኖራቸው የአዲስ አበባ የቀበሌ መታወቂያ እንዳላገኙና ልጃቸውን ትምህርት ቤት ሊገባ ለማድረግ ከነ ባለቤታቸው ቢቀርቡም ለልጃቸው ግን የልደት ምስክር ወረቀት ማግኘት እንዳልቻሉ ይገልጻሉ። ክፍለ ሀገር ነው ተወለደው፣ ለሱ ነበር የፈለኩት ከስድስት ወር በኋላ ግዴታ መምጣት ትችላለች ተብለን በክርስትና ወረቀትና በክትባት ካርድ ከመዘገበ ለ ያግሮን የሚያገለግላል እስከ ስድስት ወር። ከስድስት ወር በኋላ እንደምንም ብላችሁ መታወቂያው እንትን ብላችሁ። የአዲስ አበባ ወሳኝ ኩነት ምዝገባና መረጃ ኤጀንሲ ምክትል ዋና ዳይሬክተር የሆኑት አቶ ዮናስ አለማየሁ የወሳኝ ኩነቶች ምዝገባ ለሀገሪቱ አዲስ ስርዓት በመሆኑ አንዳንድ መስተጓጎሎች ቢኖሩም አስፈላጊነቱ ይልቃል ይላሉ። እንደሚታወቀው እንግዲህ የወሳኝ ኩነት ምዝገባ ወይም በሌላው ዓለም የሲቪል ሬጅስትሬሽን ወ ቫይታል ስታትስቲክስ የሚባለው ሥርዓት ለኢትዮጵያ አዲስ ነው። በሀገሪቱ አሁ እንደ አዲስ አበባ ቀድሞ በንጉሱ ጊዜ ተጀመረ ቢሆንም በተደራጀ መልኩ ዘመናዊ በሆነ የምዝገባ ሥርዓት ሀገሪቱ እንድትመራ በሰባት ስልሳ ሁለት ሺ አራት የተወካዮች ምክር ቤት ያወጣው የብሔራዊ መታወቂያ ወሳኝ ኩነት ምዝገባ መሰረት ሥርዓቱ እንደ አዲስ ተዘርግቷል። በዚህ መሰረት በክልልና በከተማ አስተዳደር ውስጥ ስራ እንዲያከናወኑ ከተቋቋሙት ውስጥ አንዱና ኤጀንሲ ነው በዚህ መሰረት እንግዲህ ወሳኝ ኩነት ምዝገባ ሲከናወኑ መሟላት ያለባቸው መስፈርቶች የህግ አግባቦች ይኖራሉ አንዱ እንግዲህ ከወሳኝ ኩነት ምዝገባ ውስጥ የልደት ምስክ የልደት ምዝገባ የምንለው ማንኛው ነው የልደት ምዝገባ ላይ በተለይ እድሜያቸው ከአስራ ስምንት አመት በታች የሆኑ ወይም ደግሞ አዲስ የሚወለዱ ህፃናት ልደት በሚመዘገቡበት ወቅት ከሚሟሉት ውስጥ መስፈርቶች ውስጥ እናትና አባት አካል ቀርበው በምዝገባ ጣቢያ ላይ እንዲያስመዘግቡ ህጉ ያስገድዳል። ይህ የሆነበት ዋነኛው ምክንያት ከአዋጅም እንደምንገባው በህገ መንግስቱ ውስጥ ህጻናት የተሰጣቸው መብቶች ያላቸው አንዱ የተገቢን ወይም በመትክክለኛውን ቤተሰቦቻቸውን የማወቅ ዜግነት የማግኘት መብት ነው። እነዚህ መብቶች የሚገኙት በልደት የምስክር ወረቀት ላይ ነው። ስለዚህ ህጻናት ትክክለኛ አባትና እናታቸው ቀርበው አባትና እናታቸው ስለመሆናቸው የሚያረጋግጡበት አንዱ ክብር መዝገብን ፊት ለፊት ቀርበው የሚያስመዘግቡት ህብረት ምስክር ወረቀት ነው። አቶ ዮናስ ህብረተሰቡን ለመደገፍ የወጣ ህግ በእናቶች ላይ ጫና ማሳደሩን ቢሯቸው መገንዘቡን ገልጸው በዚህ በያዝነው በሁለት ሺ አስራ አራት ዓመተ ምሕረትም ማሻሻያ ሊደረግበት እቅድ ተይዟል ይላሉ። እኛ እንግዲህ እንዳልኩሽ በአዲስ መልክ መስራት እየገነባ ነው ያለ ነው። ነገር ግን በሁለት ሺ አስራ ሶስት ላይ የፌዴራል ኢሚግሬሽን ዜግነትና ወሳኝ ኩነት ከሰላም ሚኒስቴር ጋር በመሆን የኮምፕሬንሲቭ አሴስመንት ጥናት ተደርጓል። ይህን ስርዓት ለማሻሻል ለማሻገር ምን የቀሩን ነገሮች አሉ? እስካሁን ድረስ የመቃንበት ምን ክፍተቶች ነበሩት? አሁን ደግሞ በምን ያክል መልኩ ተቀይረን መሄድ አለብን? በሚለው ውስጥ አንዱ የታየው የምዝገባ ስርዓቱ ላይ አሳሪ የሚመስሉ ቀላል የሚመስሉ ግን የምዝገባውን የሚጎትቱ ነገሮች ተብሎ ከተለዩት ውስጥ አንዱ ይሄ ነው። ይሄ አሁን ያልኩት ክፍተት ማለት ነው። ስለዚህ ይሄም በቀጣይ የሚታይበት እና ሁለት ሺህ አስራ አራት ጀምሮ ተግባራዊ የሚደረግበት እድል ይኖራል ብለን እንጠብቃለን። አንዱ እሱ ስለሆነ ነገር ግን የዚህ ችግሩ ዋነኛ ምክንያት ሀገራችን የተደራጀ ሲስተም አለመኖሩ ውጤት ጭምር መሆኑ ደግሞ መገንዘብ ያስፈልጋል። ይሄ ማለት ምን ማለት ነው? አንድ ባልና ሚስት ሲመዘገብ በቴክኖሎጂ የተደገፈ ሲስተም ምዝገባ አለመኖሩ ትክክለኛ አባትና እናት ከዛም የመነጨውን ሰው ወደ አለማወቅ ድምዳሜ ላይ ይደርሰናል ማለት ነው ስለዚህ እስቲል እስካሁን ድረስ እኛ ጋር አባት አንድ ሰው አባት መሆኑን የምናረጋግጥበት መካኒዝም ትራዲሽናል በሆነ መካኒዝም ወይ በፍርድ ቤት ሄደን ለማስገደልም ጭምር ነው እና የእሱ ውጤትም ነው ተብሎ መወሰድ ይችላል። ቅድም እንዳልሹ እንግዲህ አብዛኛው ኃላፊነት የሚወድቀው እናት ላይ ነው። እናት ደግሞ ብዙ እንግዲህ በእንደዚህ አይነት አሳሪ አሰራሮች እንትን የምትል ከሆነ ለማስመዝገብ ፍቃዱ አይኖርም። ዋናው ዓላማ ልደት በወቅቱ መመዝገብ አለበት ሲባልም፣ አንድም ሁለቱም አባትና እናት ለልጅ የሚያስፈልገው ምርት ተረድቶ ከልደት የምስክር ወረቀት ጀምሮ በአካል ተገኝተው ስለ ልጁ ሴት ስለ ልጁ ዕጣ ፈንታ እኩል የሚወርሱ የሚችልነት የሚያደርግ አሰራር ነው የሚል በግሌ እንደዚያ አይነት እነት አለ። ነገር ግን አሁንም ከባድ የሚመስሉ ግን ምዝገባ ስራ ስሉ ጫና የሚፈጥሩትን ነገሮች ለማጥራት ለማስተካከል ከፌዴራል ደረጃ እየተወሰደ ያለው ነገር በሁለት ሺህ አስራ አት ተግባራዊ ይደረጋል የሚል እምነት። በማዳመጥና በመመልከት ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ጋቢና ቪኦኤ በሬዲዮ ቴሌቪዥን፣ በአዲስ አቀራረብ መጥቷል። ዝግጅቶቻችንን በኢትዮ ሰዓት፣ እንዲሁም በዩትዩብ በቪኦኤ አምሃሪክ የፌስቡክ ገጽና ድረ ገጽ ላይ ልትከታተሉ ትችላላችሁ። ወደ ሶስተኛው ዘገባ እንሻገር። ባለፈው ሐምሌ ወር በመላው ዓለም ከሚገኙት ኤምባሲዎችና ቆንስላዎች ውስጥ ከፊሎቹን ለመዝጋት ማሰቡን ጠቅላይ ሚኒስትር አብይ አህመድ መግለጻቸው ይታወሳል። እንደ ምክንያት የቀረበው ዋነኛው ምክንያት ደግሞ አላግባብ ይወጣል የተባለ ወጪ ነው። አብዛኞቹ የዲፕሎማቲክ ስራዎችም ከአዲስ አበባ ሆኖ መስራት እንደሚቻል ጠቅላይ ሚኒስትሩ የገለጹ ሲሆን በመላው ዓለም የሚገኙ ትውልደ ኢትዮጵያውያን የአገልግሎት ጥያቄዎች የሚሞሉበትን መንገድ አብሮ ማዘጋጀቱን ደግሞ የኢሚግሬሽን ዜግነትና ወሳኝ ኩነት ዋና ዳይሬክተር አቶ ሙጅብ ጀማል ለአሜሪካ ድምጽ ተናግረዋል። አቶ ሙጅብን ያነጋገራቸው ደረጀ ደስታ ነው። ምክር ቤት እንዲገነዘብ የምፈልገው ነገር ቅድም የተነገረው ቁጥር ስልሳ ምናምን የሚጠጋ ኤምባሲና ቆንስላ ጽፈት ቤት ኢትዮጵያ አሁን ባለችበት ሁኔታ ያስፈልጋታል የሚለውን በደንብ መጠየቅ አስፈላጊ፣ አሁን እኛ አያስፈልግም፣ እዚህ ያህል ነገር እኛ ዶላር በየቦታው ከምንበትን ለጊዜው ቢሆን ለስድስት ወሩ ለዓመትም ቢሆን አሁን ካሉ ኤምባሲዎች ቢያንስ ቢያንስ ሰላሳው መዘጋት አለበት። ቢያንስ መንግስት ኤምባሲዎችንና በየአገራቱ ያሉት ቆንስላዎችን መዝጋት ሲያስብ አብዛኞቹን ስራዎች መቀመጫቸውን አዲስ አበባ በሚያደርጉ ዲፕሎማቶች ለመስራት ማሰቡን ጠቅላይ ሚኒስትሩ ተናግረዋል። ይሁን እንጂ ከየኤምባሲዎቹና ቆንስላዎቹ የተለያዩ አገልግሎትን የሚጠይቁት በተለያዩ አገሮች የሚገኙ ትውልደ ኢትዮጵያውያንን ጉዳይ አስመልክቶ የአማራጭ አላቀረቡም ትውልደ ኢትዮጵያውያኑ ዲፕሎማቶችን ተክተው ስለ አገራቸው ሊጫወቱት የሚችሉትን ሚና ቢያውሱም እነሱ ከኤምባሲዎች ስለሚፈልጓቸው እንደ ቪዛ ፓስፖርት እድሳትና ሌሎች የሰነድ አገልግሎቶች ጋር የሚያስፈልጋቸው ነገሮች ይኖራሉ ይህን በሚመለከት እየተዘጋጀን ነው የሚሉት አቶ ሙጂብ ጀማል የኢሚግሬሽን ዜግነትና ወሳኝ ኩነት ዋና ዳይሬክተር ናቸው። ከዚህ ቀደም በዋሽንግተን ዲሲ ብቻ የተወሰነውን የዲጂታል አሰራር በመላው ዓለም አስፋፍቶ መዘርጋት መሆኑን በማስረዳት ይጀምራሉ። ይሄ አሁን የዲጂታል አገልግሎት በተለይ በአሜሪካ ዋሽንግተን ላይ አዲስ አይደለም። ከዘጠኝ ወር በፊት የጀመርነው ነው። የምንሰጠው አገልግሎት እዛው ላለው ዜጋ ፓስፖርት ማደስ እና የትውልድ አይዲ ማደስ አገልግሎት ሰጥ ነበረ፣ በዲጂታል ላይ አሁን ደግሞ እንትንም ከዚህ ከኤምባሲ ዳውን ሳይዝ ከመደረጉ አንጻር የውጭ ጉዳይ በሚከተው ሪፎርም አንጻር አንዳንድ የቆንስላ ቢሮዎች በአውሮፓም በአሜሪካም እንደዚሁም በኤዥያም እንትናቸው ሳይዛቸው የሚቀንስበት ሁኔታ አለ። ስለዚህ ይሄ በአሜሪካ የጀመርነው አገልግሎት በሌሎችም ሀገሮች አስፈላጊ ሆነ ተገኝቷል ማለት ነው። ስለዚህ እሱን ነው በአሜሪካ የጀመርነውን ነውን ውሄዶች ሀገሮች ነው ያሰፋ ነው አውሮፓ አሜሪካ። ከዚ በፊት ደግሞ አሜሪካ ግዛቱን ውስጡ ነው የማይጠቀሙ ነበሩ ወደ እነሱም እንዲሰፈን ያደረግ ነው። በዋናነት የሚሰራው ያው አዲስ ፓስፖርት በኦንላይን ማመልከት ይቻላል። የነበረ ፓስፖርት ማደስ ይቻላል። የትውልድ አይዲ ማደስ መጠየቅም ይቻላል። ያው ትውልድ አይዲ ስል የሎካርድ በሚል የሚታወቀው ማለት ነው። ሊሴ ፓሴን እንደዚሁ በኦንላይኑ በተዘረጋው ሲስተም መጠየቅ ይቻላል። በዜጎችና ኢሚግሬሽን መስሪያ ቤት መካከል ያሉት ኤምባሲዎች ስለማይኖሩ ሁሉም ሰነዶችና ጥያቄዎች ወደ አዲስ አበባ እንደሚመጡ በመግለጽ አቶ ሙጅብ ሂደቱን ያብራራሉ። ሰዎቹ ተገልጋዮቹ ጥያቄ ካቀረቡ በቀጥታ ጥያቄ ይመጣው ወደ አዲስ አበባ ነው፣ ወደ ሜን ኦፊስ ይመጣል። በሲስተሙ አማካኝነት ማለት ነው እዚህ የሚጣራ ይጣራል። ኢንተርቪው የሚደረግ ኢንተርቪው ይደረጋል። ሰው የዶኩመንት ቨሪፊኬሽን ካጠናቀቀ በኋላ ህትመት ይገባል። ህትመት ከገባ በኋላ ያው ስርጭት በዲኤችኤል አማካኝነት ነው። ካምፓኒ ውል የገባው ሰው በዲኤችኤል አማካኝነት ለግለሰቡ ያለበት ቦታ ድረስ ይደርሳል ማለት ነው። ከዚያ በፊት መሀል ላይ ኤምባሲ ነበረ ኮኔክት ያደረገን አሁን ኤምባሲውን ስለሌለ በብዙ ቦታ በቀጥታ ከአዲስ አበባ ነው የሚሄደው ማለት ነው። በወጪ ረገድ ሂደቱ ሊቀንሰው ስለሚችለውና ለመንግስትም ሊያስገባው ስለሚችለው ገቢ አቶ ሙጂብ እንደሚከተለው ያብራራሉ። አንዱ እንግዲህ አገልግሎት ለህብረተሰቡ ተደራሽ ማድረግ ነው ያለው ጠቀሜታ እዛ ላለው ዲያስፖራ ከሰባት ሳ ስትወል ወደ ኤምባሲ ለመምጣት ያወጣ የነበረው ወጪ ትራንስፖርቱ ተርፎ ይቀንስለታል። ምናልባት ሰርቪሱን ቤቱ ስለሚያገኝ ተጨማሪ ኮስት ይኖረዋል እንጂ ትራንስፖርትን ጊዜም ስለሚቀንስለት ያን ያህል ሲግኒፍካንት አይደለም፣ ለሰርቪሱ የሚያወጣ ወጪ። ለእኛም ተመሳሳይ እንትናለው፣ ለፖስታ የምንከፍለው ለምን ከፍለው ይቀንስልናል። እንደ መንግስት በተመሳሳይ ደግሞ በሰርቪሱ ላይ ከሚገኝ ሰማ አማውንት ኦፍ መኒ ለመንግስትም ገቢ ይደረጋል ማለት ነው። ከፓስፖርቱ በተጨማሪ ማለት ነው። ወይም ከካርድ አሁን ለምሳሌ ፓስፖርቱ ስልሳ ዶላር ቢሆን ለሰርቪሱ ላገኙ ሰርቪስ ተጨማሪ ብር ይከፍላሉ ተገልጋዮች። ስለዚህ ከዛ ከሚከፍሉት ገንዘብ የተወሰኑት አማውንት ደግሞ ለመንግስትም ገቢ ይደረጋል። ሂደቶችን በማቀላጠፍ ከጊዜ አንጻርም የሚቀንሰው ነገር መኖሩን አቶ ሙጅብ ሲያስረዱ የህብረተሰቡን እንግልት ይቀንሳል፣ ጊዜ ያፋጥለታል። አሁን ቴስት ባደርግ ነው ለጥኖር በሰራ ነው በአስራ አምስት ቀን ይደርሳል። ፓስፖርት አድሰን አሁን ለዋሽንግተን ያለን ፕራክቲስ አስራ አምስት ቀን ይደርሳል። ከዚህ በፊት ምን ያህል ጊዜ ነበር የሚፈጀው? በፊት ሶስት ወርም፣ ከወር በላይ ሁለት ወርም የሚሰጥበት ጊዜ ነበር። ይህን ሲስተም ከመጠቀማችን በፊት በተለይ ውጭ የሚሰጡ አገልግሎት ላይ ምን ያህል ወጪ ነው ያስወጣችሁ? ይህን ጠቅላላ ይህን ፕሮጀክት ተግባራዊ ለማድረግ እንደ መንግስት ያወጣነው ወጪ የለም። ከካምፓኒው ጋር ካምፓኒው ነው ሲስተሙን የዘረጋው። ካምፓኒው ሰርቪሱን ይሰጣል እና የፓስፖርት የሊሴ ፓሲንግ ዋጋውን ሰብሶ ለና ገቢ ያደርጋል። ስለዚህ ካምፓኒ በሚሰጠው ሰርቪስ ከሚያገኘው ገቢ ደግሞ የተወሰነውን ፐርሰንት ለመንግስት ገቢ ያደርጋል። ምን ያህል ሰው ነው በአመት ለምሳሌ የምታስተናግዱት? በሌላው ጊዜና አሁን በዚህ ሲስተምም ለምን ያህል ኢትዮጵያውያን አገልግሎት ሊሰጥ ይችላል? ውጭ ላሉ ትውልድ ኢትዮጵያውያን ማለት ይቅርታ፣ የኤግዛክት ቁጥር ባል ነገር አሁን ለምሳሌ በዘጠኝ ወር ውስጥ ዋሽንግተን ብቻ ላለሰጠነው ሰርቪስ ስምንት ሺህ አምስት መቶ ሰው ሰጥተናል። ዋሽንግተኑ በዛ ላለው ማለት ነው። ሶ ይሄንን ሙሉ አሜሪካንን አስበው ሙሉ አውሮፓን አስበው፣ በዘጠኝ ወር ውስጥ ነው ይህን የሰጠነው። ሶ ቢያንስ ወደ እስከ መቶ ሺህ የሚጠጋ ሰው ሊስተናገር ይችላል ማለት በአመት። የኢሚግሬሽን ዜግነትና ወሳኝ ኩነት ዋና ዲሬክተር አቶ ሙጂብ ጀማልን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። እኛም ደረጀ ደስታን እናመሰግናለን። አድማጮች፣ እዚህ ጋር ደግሞ የሙዚቃ አፍታ እንውሰድ። ቴዲዮ ይቀጥላል። Să cărăm în lașul Cu neina cecașul Calcă păștea Mă încărmuc în ritm Alții ne-mi

አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሮብ ምሽት መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው፣ በመስተንግዶ ንጉሱ ታምሬ፣ በቅርብሩ ሰለሞን አባተ በአርቶቱ፣ እንዲሁም ጽዮን ግርማ በአርቶቱ በድጋሚ አብረን ነበርን። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆኑ ማለት ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ አድርሱን። ሰላም።